ጋቢና ቪኦኤ፣ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማኸኝ ነኝ። ጋቢና ቪኦኤ አስገባችሁት። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው፣ እንደ አውቶቡሱ፣ እንደ ሎንች ነዋ ሙሉ ነው። መስታወት አረጋውም እዚህ ጋቢና ከጎኔ ቁጭ ብላለች። ሰላም፣ እንደምናመሻችሁ። የምሽቱ የጋቢና ቪኦኤ ታክሲያችን ወደ አስመራ ትወስደናለች ዛሬ። አስመራ በትግርኛ ሴቶቹ አስመሩ ማለት ነው። አሁን ወንዶች ከሆኑ አስመሩ ይባላል ማለት ነው። አስመራ ግን ሴቶቹ ነው እና ተማሁን የመሰረቱት ሴቶች ናቸው ማለት ነው። ኢሳያስ ተስፋ ማርያም በስታንፈርድ ዩኒቨርሲቲ መምህር ነው። ስለ አስመራ እንዲሁም ስለ ኤርትራ ታሪክና ጥናታዊ ፊልም ሰርቶ አቅርቧል። ዳርና ዳር ያሉት ዘንባባዎች እጅግ ያምራሉ። ግራና ቀኝ የሚታዩት አጫጭር ፎቆችና ቪላ ቤቶች እዩኝ ተመልከቱን፣ አትለፉን የሚሉና ህይወት ያላቸው ህንፃዎች ይመስላሉ። ከላይ የሰማችሁ ትረካ ከኢትባረ ግደይ የቅኔ ቤት ባህልና የህይወቴ ገጠመኝ ከተሰኘው መድብል ስለ አስመራ ከተማ የተጻፈውን ነው ቀንጨብ አድርገን ያሰማናችሁ። የሰቡ እንግዳ አክባሪነት የሰው ወዳጅነት፣ እንጫወት፣ እንብላ፣ እንጠጣ ባይነት እሱ ነገሮች ላስታውስ ይችላለ። እዝራ ፍስሐዬ ተወልዶ ያደገው በአስመራ ከተማ ነው። ስለ አስመራ ከተማ ባጭሩ እንዲነግሩናል በፌስቡክ ስለ አስመራ የሰጣችሁትን አስተያየትም ይዘናል። እንደዚሁም በትዊተራት ቪኦኤ አማሐሪክ ላይ ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። የኬንያ ፕሬዚዳንት ኡሁሩ ኬንያታ መንግስታቸው የሽብር ተጠርጣሪዎችን ብቻ ለብቻ የሚያስርበት እስር ቤት ለመገንባት እቅድ እንዳለው ተናገሩ። ፕሬዚዳንት ኡሁሩ ይህንን ያስታወቁት ሁለት ሺ የሚሆኑ አዲስ የእስር ቤት ጠባቂዎች በተመረቁበት ወቅት ነው። የኡጋንዳ ጠቅላይ ሚኒስትር ሩሃካና ሩጉንዳ ነገ በሀገሪቱ የሚካሄደው ፕሬዚዳንታዊና ምክር ቤታዊ ምርጫ ሰላማዊ እንደሚሆን ለህዝቡ ማረጋገጫ ሰጡ። የተመዘገቡ መራጮች በሙሉ ድምጽ እንዲሰጡ ጥሪ አቅርበዋል። ጠቅላይ ሚኒስትሩ ጥሪውን ያቀረቡት በነገው ምርጫ ብጥብጥ ሊኖር ይችላል የሚለውን ስጋት መሰረት በማድረግ ነው። የሚያሰጋ ምንም ነገር የለም ሲሉ ህዝቡን አረጋግተዋል። እኔ በበኩሌ መንግስት ሁሉም ለመምረጥ የተመዘገቡት ዜጎች በብዛት ወደ አደባባይ ወጥተው የሚፈልጓቸውን ተወዳዳሪዎችና ፓርቲዎች እንዲመርጡ እናበረታታለን ብለዋል ጠቅላይ ሚኒስትሩ። በሌላ በኩል የኡጋንዳ ፖሊሶች ትላንት ዋናው ተቃዋሚ ተወዳዳሪ የዲሞክራሲያዊ ለውጥ መድረክ የተባለው መሪ ኪዛ ቢሲጄኔ ደጋፊዎቻቸው የመጨረሻ የምርጫ ቀስቀሳ ለማድረግ ሲሞክሩ በአንዳንድ የካምፓላ አካባቢዎች እንዳይንቀሳቀሱ ተከልክለዋል ተብሏል። ቻይና በደቡብ ቻይና ባህር ይገቡኛል ከምትላቸው ደሴቶች አንዱ ላይ የተራቀቀ ተምዘግዛግ ሚሳይል መሳሪያ ተክላለች። ይህ እርምጃ በቻይናና በጎረቤቶቿ ሀገሮች መካከል ያለውን ውጥረት ያባብሳል ተብሎ ይታመናል። የቻይና የውጭ ጉዳይ ሚኒስትር ዋንግ ዩ በበኩላቸው የሚሳይል ተከላ ወሬ የምዕራቡ ዓለም ሚዲያ ፈጠራ እንጂ ቻይና በደቡብ ቻይና ባህር ላይ ያላት እንቅስቃሴ እውነታን አያንጸባርቅም ብለዋል። የቱርክ ባለስልጣኖች አዛዝ በተባለችው ከቱርክ ጋር በምትዋሰነው የሶሪያ ከተማ አስር ኪሎ ሜትር የሚሆን ቀጠናን ለመከላከል የጥምረት ኃይሎች ድጋፍ ለማግኘት ይፈልጋሉ። በአስር ሺዎች የሚቆጠሩ ተፈናቃዮች አካባቢው ላይ ተጠልለዋል። ቱርክ ወደ ግዛቷ እንዳይገቡ ለመከላከል ስትል ነው። እዛ እንዳሉ ለመጠበቅ የፈለገችው ይሁንና ዩናይትድ ስቴትስን ከመሳሰሉት የጥምረት ኃይሎች ብዙም ድጋፍ እንዳላገኘች ተዘግቧል። አድማጮች፣ ለእለቱ የያዝኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪኦኤ ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። አብረን ስናስተናግዳቸው የምናመሸው ሄኖክ ሰማግዜር ነው። እኔም መስታወት አድራገውንን አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ። ዛሬ በሄኖክ ሾፋሪነት እና በእኔ ወያላነት ታክሲያችንን በአስመራ ከተማ ነው የምናሽከረክረው። መሳፈር ወደ አስመራ ነው ዛሬ። ታዲያ አስመራ ከተማ የኤርትራ ዋና ከተማ ተብላ የተሰየመችው እንደ አውሮፓውያን ዘመን አቆጣጠር በ1897 ዓ ም በጣሊያን ቅኝ ግዛት በነበረችበት ወቅት ነው። አንድ ጊዜ ሄኖክ የአስመራ መንገድ የተባለው አስመራ የሚያወጣ ነበረ። በዛ ነው የአስመራ መንገድ በሰሜን ስቴጂ መንገዱ በዛ ነው። በአስመራ ነው ምቶቸው አላቀውም ስለነበር ነው። እሺ አስመራ የምትታወቀው በከተማዋ ውበት በተለይም በማስተር ፕላኗ ሲሆን በከተማዋ የሚገኙ ታሪካዊ ሕንጻዎች ከአፍሪካ ከተሞች የተለየች እንድትሆን አደርጋታል። በዩኔስኮ የዓለም አቀፍ ታሪካዊ ስፍራዎች ወይም ወርልድ ሄሪቴጅ አስመራ በ 19 ኛው ክፍለ ዘመን ማብቂያ ላይና በ20ኛው ክፍለ ዘመን መጀመሪያ በተገነቡ ህንፃዎቿ ታሪኮቿንና የግንባታው ውበቶቿን ሊመዘግቡ እጩ አድርገዋታል። ኢሳያስ ተስፋ ማርያም በዩናይትድ ስቴትስ በስታንፎርድ ዩኒቨርሲቲ መምህር ነው። ስለ አስመራ ከተማ ታሪካዊ ጥናታዊ ፊልም ሰርቶ ለእይታ አቅርቧል። ሁለት ፊልምን የሰራው በኤርትራ ና በአስመራ ታሪክ ላይ ነው። እስቲ እንግዲህ እናድምጠው፣ ከኔ ጋር ትንሽ ቆይታ አድርጓል። ያው ጣሊያኖቹ ሲመጡ ደግሞ ያው የፋሽዝም ስርዓት ሲመጣ ምንድን ነው ያደረጉት? ከተማውን ከፋፈሉት ማለት ነው። ለነጮቹ የሚሄዱበት ቦታና፣ ያው ኤርትራኖቹ የማሄዱበት ቦታ ተባብ ብለው ከፈሉት። ምሳሌ ሆኖ መንገዱ አንድ ሆኖ ግን የተለያየ ስም እንደተሰጠው ጣሊያኖች ሲመጡ ራሳቸው ስም ሰጠውት፣ ግሊቶች ሲመጡ እንደዛ በኢትዮጵያ ስርዓት የነበረው በሱ ደግሞ አሁን ደግሞ ሌላ ስም አለው ማለት ነው። እና ያቺ መንገድ አሁን አራት አምስት ስም አላት ማለት ነው። ከተማው ደግሞ አንድ የሚታወቅበት ምንድነው? ይሄ ቦገን ቪላ የሚባል ዛፍ አለ። ተማው ይሄ ቀይ ነው እና በተለ የተለያየ ጊዜ ቀይ ይሆናል። እንደገና ከለሩን ወደ ፐርፕል ደግሞ ይቀይራል ማለት ነው። የአስመራ ከተማ ውብ ከተማ ናት ይባል ነበር። እስቲ ስለ አስመራ ንገረን። አስመራ ቆንጆ ከተማ ናት፣ ንጽህና አላት። እንዲሁም አዲስ አበባ ምን ይወራ ነበር? አስመራ በውሃ ነው የምትታጠበው፣ ጠዋት ጠዋት ይባል ነበር ሲሰማ ማለት ነው። በፊት ግን እንደ ሁሉ ከተማ ቆንጆ ቦታ አለ። ደግሞ እንደ አባሻውል ምናምን የሚባል ቦታ ደግሞ የራሱ ውበት አለው ማለት ነው። ሰው ተባበሩ ግንኙነቱ አላለም። ሙዚቃ ምናምን ደግሞ እንደዚህ አባሻውል የሚባል ቦታ ነው እንትን ያለው እና ገዛ ባንዳ ገዛ ብርሃኑ እያለ ደግሞ ቲራ ቦሎ የሚባል አለ። አሁን እሱ እሱ የተለያየ ነው ስሙም መንገዶቹ ራሳቸው ስማቸው እየተቀየረ ነው። በፊት የነበረው ለምሳሌ ጎዳና ደጃች ውቤ የሚባል ነበር። አሁን ሌላ ስም ተሰጥቶታል። የአስመራ ከተማ መዝናኛ ቦታዎች የት ናቸው? አሁን አስመራና ካፌን ልትለያችኝ ማለት ነው። በፊትም አሁንም ሲኒማ ቤት እንደዛ፣ መናፈሻ ፓርክ የሚባለው እንደዛ አሁን እነዚህ እነዚህ ከተማዋ ጋር ሄዳሉ ማለት ነው። ካፌ ባር ቪቶሪ ይባላል። አዛውንቶች ማለት ነው። ሁልጊዜ እዛ ጠዋት ጠዋት በየቀኑ እዛ ይገናኛሉ። እና ሀምሳ መ አቶ ኢሳያስ ተስፋ ማርያም ስለ አስመራ እስቲ ከጅምሩ እንዴት እንደተመሰረተች ንገረን፣ ከዛ እንነሳ። አስመራ በትግርኛ ሴቶቹ አስመሩ ማለት ነው። አሁን ወንዶች ከሆኑ አስመሩ ይባላል ማለት ነው። አስመራ ግን ሴቶቹ ነው እና ከተማውን በዚህ የመሰረቱት ሴቶች ናቸው ማለት ነው። እነዚህ አራት ገዛ የሚባሉ ገዛ ሰረንሰር ገራሽ ገዛ ግሮቶም፣ ገዛ አስመ ያ ቦታ አሁን አርባዕተ አስመራ የሚባለው ቦታ አስመራ ከተማ ማለት ነው። ዋናው መሰረቱም በዛ ሲያልፉ ጥል ነበር ጦርነት ነበር እና እንደዛ እንደዛ። አሁን ምንድነው ታሪኩ የሚለው ይሄን ነገር ለማቆም ሴቶቹ ወንድ ለሁን ይሄ ነገር ከአሁን በኋላ ማቆም አለበት ብለው እንደ አድማ ነገር አድርጉ ማለት ነው እና ወንዶቹን ሰብስበው እንግዲህ ይሄ ነገር መቆም አለበት ምናምን ብለው ችግሩን አስቆሙት ማለት ነው። ያ ቦታው ምንድን ነው እንደ ክሮስ ሮድ ማለት ይህን የምናወራው እሆን አይደለም ስራ አንደኛው ክፍለ ዘመን ምናምን ነው ምንላ ያለው ነው ማለት ነው። ያንን ሴቶቹ አስቆሙት ማለት ነው። እና በዚህ ምክንያት ለእነሱ ክብር ተብሎ አስመራ ተባቅ እነሱ አሰመሩ ማለት ነው፣ ሴቶቹ ማለት ነው። እና ራሱ ስሙ ይነግርሻል። ይሄን ነገር ጥናት ሳደርግ ከዓለም ውስጥ በሴቶች የተጀመረ ከተማና ለሴቶች ክብር ስም የተጠራ አስመራ ብቻ ነው ጣሊያን ከመምጣቱ በፊት ነው የምልሽ እና የአስመራ ከተማ ዋና መሰረቱ አርባአተ አስመራ እነዚህ እነዚህ ያልኩች አራቱ ገዛ የሚባሉት ገዛ ግሮሶም ገዛ ሽሌላይ ገዛ ስርንስር ገዛ አስመያ ይባላሉ ከቆመ በኋላ ሰላምና አንትን ሲመጣ እንግዲያ የለ ሴቶቹ ክብር ተብሎ አርባአት አስመራ ተባለ ማለት እነዚህ አራት አርባአት በትግርኛ አራት ማለት ነው እና በኋላ ጣሊያኖች ሲመጡ ደግሞ ባለው በአጽ ማሳዋም ይባለው ማለት ነው እዛ ነበሩ እዛ ሙቀት ስላልቻሉት ቀስ እያሉ ቀስ እያሉ አስመራ መጡና ጃንዋሪ አንድ ጥር ማለት ነው አንድ ሺ ስምንት መቶ ዘጠና ኤርትራን አንደኛ ልጃችን ብለው ኤርትራን እንደ ቅኝ ግዛት ለአለም አወጁ ማለት ነው ከተማውን ማስፋት ላየሩም ሆነ ለእንትኑ ጥሩ ስለነበረ ማስፋት ስለነበረባቸው እነዚህ አርባአተ አስመራ የሚባሉት ቦታዎች ከነበሩበት እየገፉ እየገፉ ወደ ላይ አሁን ያሉበት አስመራ በጣም ሩቅ አይደለም፣ ግን ከከተማው እንዲ ሊሰፋ ብለው እነሱን መሬት ሰጥተው ትንሽ አረቋቸው ማለት ነው። እና ያኔ ከተማውን በእነሱ ፕላን እየሰሩ አሳድጉት ማለት ነው። በኋላ ሰላስ ናይንቲን ተሪስ ምናምን ወደ ኢትዮጵያ ጦርነት ሙሶሊኒ ያስብ ያኔ ብዙ ያኔ ከተማው ደግሞ በጣም አደገ ማለት ነው እና ጣሪያን ሀገር ሊያደርጉት የማይችሉት የአርክቴክቸር የህንጻ አሰራር የማይፈቀድላቸው አስመራ እንደፈለጉት ለማድረግ ነፃነት ስለሰጣቸው ያው በጣም የተለያየ ህንጻ ለመስራት ቻሉ ማለት ነው። ፊውቸርስ የሚባል ሙቭመንት ነበር እና የነሱ በሙሉ ተከታዮች በርመንት አደረጉ ማለት ነው ህንጻው ማለት ነው ህንጻው ግድግዳው፣ ምናምን ብቻ ሳይሆን በር አሰራሩ፣ መስኮቱ በእግርሽም ወቅት ስታደርጊ ትክክል ትሄጂ፣ እና ተመዘዢ ያው ማዕዘኑ ላይ የሆነ ሼፕ አለው ማለት ነው እና ያንተን ሙድ እንትን የሚቀየሩ ብዙ ከሱ ጋር የተያያዘ ብዙ ነገር ነው ያደረጉት። አሁን ለምሳሌ ካቴድራል የሚሉት ቤተክርስቲያን አለ፣ የካቶሊክ ቸርች። ከሱ በፊት ሳን ማርኮስ የሚባል ህንፃ ነበር የሰሩት። በኋላ ይህንን አሁን ያለውን አደረጉት እና ደወሉ ለምሳሌ አንድ ሺ ዘጠኝ መቶ አስራ አራት የኦስትሪያን ካኖን መድፍ አለ የእሱ እንትን ነው። ቅድስት ማርያም ኦርቶዶክስ ቸርች የሚባለውም እሱም አሰራሩ ራሱ የተለየ ነው። ማንኪሄድ የሚባል አሰራር አለ። ማንኪሄድ የሚባለው ምንድን ነው? እንጨት ይሄ አፈር አመድ ማለት ነው። ጭቃሚ ሆኖ ማለት ነው። እና የሆነ ሶስት ኤሌመንት አለም መሬት ላይ የሚገኘው እሱን አንድ ላይ ና ድንጋይ እሱን አድርገሽ ሞዴል የተደረገ ነው ማለት ነው። ምንድን ነው አስመራን ዩኒክ የሚያደርገው ደግሞ? ኪኦሎጂካል ጥናት ሲያደርጉ ከአፍሪካ ውስጥ ኤሮፓኖች ከመምጣታቸው በፊት የከተማ ስትራክቸር አይነት ያለው ቤቶች ይሁኑ ምናምን ተቆፍሮ ተገኘ ማለት ነው። ሰምበል የሚባል ቦታ ስምንት ሺህ አመት በፊት ምናምን ነው የምናወራ ያለነው አሁን ማለት ነው። ቢቢሲ የማወጡት ሰዎች ነበር። ከኢሳያስ ተስፋ ማርያም ጋር ያለው ጨዋታችን ይቀጥላል። እስኪ አሁን አንድ ሁለት አስተያየቶችን ከማህበራዊ ድረገጾች እናሰማችሁ። አት ቪኦኤ አማሪክ ላይ በፌስቡክ እና በትዊተር የደረሱ ናቸው። በአይናችሁ አላያችሁም፣ ግን ኦሮማይን እንዳነበባችሁ ታስታውሳላችሁ። ካያችኋት እስኪ ስለ አስመራ ጥቂት በሉን ብሏል። ራቢያ ሮባ ጃርሶ ደግሞ አስመሪና፣ አስመራ እጅግ በጣም ደስ የምትል ከተማ ናት። ቶምቢሽታቶ፣ ገጀረት፣ አባሻወል፣ ቃኘው ስቴሽን እና አምባሶይራ ሆቴል እነዚህ ሁሉ በጣም ደስ የሚሉኝ ቦታዎች ናቸው ብለዋል። ሁላችሁም አስተያየቶቻችሁን አድርሱን። ዝግጅታችን ይቀጥላል። ጋቢና ቪኦኤ ነው የተከታተላችሁ ያላችሁት። ስርጭታችንን ለመከታተል በአጭር ሞገድ በ1580 እንደዚሁም ደግሞ በ608 ታገኙናላችሁ። ከምሽቱ አንድ ሰዓት ጀምሮ አሁን ዜማን ጋብዛችሁ አስመራ ሽበር የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ጋቢና ቪኦኤ ይቀጥላል። አሁንም ከማኅበረሰብ ድረገጽ አንድ አስተያየት ደርሶናል። ጴጥሮስ ደረሰ፣ አንድ ኤርትራዊ ጓደኛ አለኝ። እስኪ በደንብ ንገሩኝ። እናንተ ጓደኛ ስለ አስመራ ሲናገር ከማዳመጥ ውጪ መልስ ስለማልሰጠው፣ ግን በጣም እወደዋለሁ ንጹሕ ሰው ስለሆነ መቼም እንግዲህ አስመራን አስመልክቶ መረጃ ድርሱም ብሏል። እኛም ደግሞ እዚህ ባልደረባችን እዝራ ፍስሐዬ ተወልዶ ያደገው አስመራ ነው እና ስለ አስመራ ከተማ እስኪ ጥቂት አጫውተናልን። ከመስታወት ጋር ተወያይተዋል። አስመራ ስቲ ወይን ደጋማ የሆነ የአየር ንብረት ያላት ነው። በጣም ጥሩ ደስ የሚል እኔ እዛ ስለተወለድኩ ብቻ ሳይሆን ብዙ ሰዎች ከኢትዮጵያ የመጡ ከሱዳን የመጡ ከሌላ የመጡ ሰዎችም አንድ የምንጋራው ነገር ካለ የሰው እንግዳ አክባሪነት፣ የሰው ወዳጅነት፣ እንጫወት፣ እንብላ፣ እንጠጣ ባይነት እሱ ነገሮች ላስታውስ ይችላለሁ። እኔ በወጣትነት ጊዜ ደግሞ የተለያየ ትምህርት ቤት ተመሪ ያለው አስመራ ውስጥ ብቻ ሳይሆን ከአስመራ ውጭ ኢትዮጵያ ውስጥም ነበርኩ። አዲስ አበባ ነበርኩ። ከአስመራ መጥተህ ወደ አዲስ አበባ ስትሄድ ምንም ግር የሚልህ ነገር የለም። በተመሳሳይ ከአዲስ አበባ መጥተህ ወደ አስመራ፣ ምክንያቱም ዴ ሽር ሴም ኳሊቲ የሆነ ነገሮችን ይኖራሉ። አንደኛው ትንሽ የህዝብ ቁጥር ሲኖራት ያችኛዋ ግን ትንሽ ቁጥር እና የአስመራ ጥሩድሩ ደግሞ ሰው ስራ ከዋለ በኋላ ላይክ ፎር ፒኤም ሲሆን በኢትዮጵያ አቆጣጠር ወደ አስር ሰዓት ገደማ አስር ሰዓት ሲሆን፣ አለ አንዳንድ ቦታዎች ቁጭ ብለህ ሻሂ፣ ካፒችኖ፣ ማኪያቶ ነው የምትጠጣው። እንዳውም ከኦፊስ ከቢሮ ውጭ የሆኑ ስራዎች ብዛም ቡና ቤቶች አካባቢ ሻሂ ቤቶች አካባቢ ነው የሚሰራው። እና ፓሳጆ የሚባል አለ። ዎክ ነው ቀስ ብለህ ነው የምትሄደው። ወሬ እያወራህ ቀኑን የተጫወትክ የምትሄድበት አለ ፓሳጆ ከየቤቱ ከየስራው ከምናምን ወጥተው ለባብሶ ምናምን እዛ ይወጣል፣ እና የጠፋ ሰውም እዛ ታገኘዋለህ ማለት ነው። ሚኒስትሩም ይወጣል፣ ሁሉም ሰው እኔ ያገኘኋቸው ባለስልጣናትም አለው። ዜ ጀስት ፍሪ ሊጎ። ከዛ በኋላ ደግሞ ደህና ደህና የሆኑ መዝናኛ ቦታዎች አሉ ስቴት ኦፍ ዘ አርት የሆኑ ባልላቸውም፣ ግን በጣም ጥሩ የሆኑ በንጽህናቸው በጣዕማቸው የሚለዩ አሉ። ፎር ኤግዛምፕል እኔ አሁን አስመራ ውስጥ የበላሁት አይስክሪም ጀላቶ ይባላል እስካሁን አራት አመት እዚህ አሜሪካን እሱን የሚያክል ነገር አልጣፈጥኩም ጣዕሙን አላገኘሁም ፎር ኤግዛምፕል አንድ ነገር አሁን ከብዙ ነገር ላምጣለሽ እንግዲህ አንድ ቀን ተመልሰ ያችን አይስክሪም ሌላ ደግሞ በቃ ማታ ሲሆን ደግሞ ጥሩ ጥሩ ብዝናኛ ቦታዎች አሉ ላይክ ዊክ ኢንድ ከሆነ ሻምሮክ የሚባል ቦታ የታወቀ ቦታ አለ። እዛ ዳንስ ቤት ነው፣ ወጣቶች ብዙ ጊዜ የሚገናኙበት። እንደ አይባ የሚባል ቦታዎች አሉ። ቦሊንግ የምትጫወትበት ትልቅ የድሮ ነው ግን አለ፣ ብዙ ሰው ይጫወታል። ብዙ ሰው እዛ አፍቃሪ የሆነው ግን ወደ ብስክሌት ነው። እሱ ከጨረስክ በኋላ ደግሞ የከሰዓት ደግሞ ኳስ ግጥሚያ አለ የእግር ኳስ ማለት ነው። እዛ ትገባለህ ማለት ነው እና ቢዚ ነ አሁን ትንሽ ትልቅ ሲኔማዎች መጥተው ቢግ ስክሪን አድርገው ወደ ኳስ ሜዳ የሚገባ ሰው ዝቅ የቀነሰ መጥተዋል የሚል ግምት አለኝ። ወጣቶችስ ምን በማድረግ ነው የሚያሳልፉት? አሁን ወጣቶች አለ አሁን አንተ እስከ አስራ ሁለተኛ ክፍል ከሆንክ ዥዋሊ ዊክ ደይስ ትምህርት ቤት ነህ። ዊክኤንድ ነው ያለ ዊክኤንድ ደግሞ ከጓደኛ ሙች ትሆናለህ። ክረምት ሲመጣ ደግሞ የክረምታዊ ማእቶት የሚባል አለ። የክረምት ስራ ነው ሁሉ የሀይ ስኩል ተማሪ የሚተከል ነገሮች አሉ። ችግኝ ተከላ ምናምን ይወጣሉ፣ ከቤታቸው ይወጣሉ ማለት ነው። ለአንድ ወር ተኩል ወይም ለሁለት ወር በየፊናቸው ይሄዳሉ። ከዛ በኋላ ይመለሳሉ። እንደ ተመለሱም ቀጥታ ወደ ትምህርት ቤት ይገባሉ ማለት ነው። ሲኒማ ቤቶቹ ላይ የሚታዩት ፊልሞች ምን አይነት ናቸው? አሁን አንተ እስከምትመጣ ድረስ ሲኒማ ቤት፣ እኔ ሳድግ የነበረበት ጊዜ ኢንዲያን ሙቪስ ናቸው፣ ሞስት ፖፕላር የነበሩ በጣም እነ እኔ በቃ እነ ሂማማሊ እነ ሻሽካፑር እነ አሚት እነ አሚት እነ ሚቱን። እንደውም ዘፈን ነበር የሚለው ነገሮች፣ በቃ መዝፈን፣ እነሱን አይተህ የእነሱን ነው ኮፒ አድርገህ። አንዳንድ ጊዜ ብቅ የሚሉ የአሜሪካን ጥሩጥሩ ፊልሞችም ይመጣሉ። በዛን ጊዜ ግን ሞስትሊ እኔ የማስታውሰው ኢንዲያን ሙቪ ናቸው። እዝራን ፍስሀዬን እናመሰግናለን። አሁን በመቀጠል ከየተባረክ ግደ የቅኔ ቤት ባህልና የህይወት የገጠመኝ ከተሰኘው መጽሐፍ ላይ በ አስራ ዘጠኝ ስልሳዎቹ አስመራ ከተማ በደራሲው እይታ ምን ትመስል እንደነበር ቅንጭብ አድርገን እስቲ እናስደምጣቸው። ስራ ከመጀመሪያ በፊት አስመራን መቃኘትና ማወቅ ስላለብኝ የድሀ ሰፈር የተባለውንና አብዛኛው ሕዝብ የሚኖርበትን አካባቢ ሙሉ ለሙሉ እብድ ይመስል ብቻዬን ከአውራ መንገድ ወደ ውስጥ ለውስጥ መተላለፊያ መንገድ እየፈለግኩና አላፊ አግዳሚውን እየጠየቅኩ አጠናቀኳት። አስመራን አወቅኳት። አስመራ ከተማን ዞሮ ለማየት ብዙም አያደክምም፣ አያስቸግርም። በእግሬ ተዘዋውሬ ዳር እስከ ዳር ማታድክም ብሎኝ ወደ ዘመዴ ወይዘሮ እልፍነሽ ቤት ገብቼ አስመራ ማለት ይህ ብቻ ነው እኔ አየሁት፣ ግን አስመራ አይመስልም አልኳቸው። ሳቅ ብለው ኮሚሽታቶን አላየኸውም አሉኝ። የት ነው ያለው ኮሚሽታቶ? በቴጌመነን ሆስፒታል፣ ከዚያም ቤተ መንግስትን ጎራ በልና ታገኘዋለ። ዛሬ አይደለም ነገ ትጎበኛዋ አለ በጣም ግሩም ከተማ ነው አስመራ አሉኝ። ወይዘሮ እልፍነሽ። እንዳይነጋ የለም ላመሉ ሲል ነጋ። ቁርሴን በልቼ በተነገረኝ አቅጣጫ መሰረት ኮሚሽታቶን አገኘኋት። የቤተ መንግስቱ አጥር ግቢ ዙሪያ ያሉት ቤቶችና መንገዶች፣ ከኒያላ ሆቴል መስሪያ ቤት እስከ ኮሚሽታቶ የተዘረጋው መንገድ፣ ከቤተ መንግስቱ እስከ የኢትዮጵያ ንግድ ባንክ ድረስ ያለው ሰፊ መንገድ፣ በሁለቱ ዳርና ዳር ያሉት ዘንባባዎች እጅግ ያምራሉ። ግራና ቀኝ የሚታዩት አጫጭር ፎቆችና ቪላ ቤቶች እዩኝ ተመልከቱን አትለፉን የሚሉና ሕይወት ያላቸው ህንጻዎች ይመስላሉ። ከፎቆች ስር የሚገኙት ቡና ቤቶች፣ ሱቆችና ምግብ ቤቶችም ሳትወድ በግድ እየከፈተሩ አስገብተው ኪስን ያወልቃሉ ወይም ሳይታሰብ ያለ እቅድ ባጀትን ያቃውሳሉ። በቴጌ መነን ጎዳና በኩል ሲሄድም ያን ያህል ባይሆንም ሹራቡ ወርቁ ቡና ቤቱ ግን ልዩና አስደናቂም ነው። ከኮሚሽታቶ በላይ ማይ ጃህጃህ ና ገዛ ማንዳ ጣሊያን የተባለው ሰፈር የተሰሩት ቪላዎች ተወዳዳሪ የላቸውም። እንግዲህ አስመራ የምትደነቀው ና የምትወደሰው በእነዚህ ሰፈር ብቻ ነበር። በኋላ ግን በቀዳማዊ ኃይለ ሥላሴ ትዕዛዝ ና በደጃ ስማጅ ሀርጎት አባይ ከንቲባነት አባ ሻውልን፣ ገዛ ብርሃኑና ሌሎችም በአዲስ መልክ ማስተር ፕላን ተሰርቶ የቀድሞ አሮጌ ቤቶች በሙሉ ፈርሰው እንደ አዲስ ተሰሩ። መንገዱም ሆነ ቤቶቹ የተዋቡና የደመቁ ሆነዋል። አዲስ ሰፈር ደግሞ እንደ ማይ ተመናይ ማይ ጩኸትና ሰንበል የመሳሰሉ ከተሞች እየተቆረቆሩና አስመራ አስመራን እየመሰለች መቃረቧን አውቃለሁ። ኢብራሂም የተሰኘው የተባሉ ሙዚቀኛ ነበር። የሰማ ነው እኚህ ሙዚቀኛ በዘጠኝ ስልሳዎቹ እስከ ሰባዎቹ ታዋቂ የነበሩ ታዋቂ ማለት በጣም ታዋቂ የነበሩ ሙዚቀኛ ናቸው። እንግዲህ ሞር የበለጠ ብናስደምጣችሁ ደስ ይለን ነበረ። ወደ የሚቀጥለው ወደ የእናንተን ድምጽ እናሰማ ብለን ነው። በማህበረሰብ ድረገጽ ዊንታና አበይ ሰሎም ደግሞ በነፋሻማ አየሯ የምትወደድ ሀገር አስመራ ብላለች። ዮሴፍ ጆ ሲ ደግሞ በጉጉት ነው የምንጠብቀው ይህን ፕሮግራም ማለት ነው ስናስተዋውቀው ስለነበርና ሰፋ አድርጋችሁ አቅርቡት፣ ታሪካዊ ሀገር ስለሆነች እኛም ደስ ባለን ሰፋ አድርገን ባቀረብን፣ ግን ሰላሳ ደቂቃ ነው ያለን ፕሮግራም። ለማውርጌስ ሳለታ ደግሞ ይገባታል ብሏል። መሐመድ ዋሴ ደግሞ አስመራ በጣም ውብና ጽዱ ከተማ ይላል። ግርማይ ሰይፉ ራስ አሉላ አባነጋ የቆረቆራት ከተማ ለዚህ መብቃቷ ደስ ይላል ብለዋል። የእናንተ አስተያየቶች ናቸው። አሁን አስቀድመን ወደ ጀመርነው ውይይት እንለፍ። ኢሳያስ ተስፋ ማርያም በዩናይትድ ስቴትስ ስታንፎርድ ዩኒቨርሲቲ መምህር ነው። ስለ አስመራ ከተማ ጥናታዊ ፊልም ሰርቷል። ከመስታወት ጋር ያደረጉ ቆይታ ይቀጥላል። አሁን አስመራና ካፌን ልትለያች ማለት በፊትም አሁንም ሲኒማ ቤት እንደዛ፣ መናፈሻ ፓርክ የሚባለው እንደዛ አሁን እነዚህ እነዚህ ከከተማው ጋር ሄዳሉ ማለት ነው። ካፌ ባርቢቶሪያ የሚባል አለ። አዛውንቶች ማለት ነው ሁልጊዜ እዛ ጠዋት ጠዋት በየቀኑ እዛ ይገናኛሉ እና ሀምሳ አመታችን ነው ስንገናኝ አሉ። ከረምቦላ የሚባለው ጨዋታ ደግሞ ሁሉ ቦታ አለ ማለት ነው። ባር ትሬስተላ የሚባል ደግሞ አለ። እዛ ደግሞ ኤክስፕሬሶ በጣም የታወቀ ነው እና ያው አርባ አመት ሙሉ የሄዱ ሰዎች አሉ። ለምሳሌ አሁን እና ያ ኤክስፕሬሶ ምንም የዛሬ ሰላሳ አመት የነበረው እና አሁን ኤክስፕሬሶ ምንም ጣሙም አልቀየረም። ሰዎች አግኝተናል ማለት ነው። ሲኔማው ደግሞ ጣሊያኖች ለነሱ ብሎ የሰሩት ሲኔማ አስመራ የሚባል አለ። በጣም ቆንጆ ሲኔማ ሮማ የሚሉት አለ። ካፌ አለው በፊት ደግሞ አንድ የሆነ የድሮ ፕሮጀክተር አለ። የአስመራ ከተማ ነዋሪ የየእለት ልምድ አለው ሲባል ሰምቼ ነበር። እሱን ትነግረኛለ። አንደኛ ይ ፕሮመናድ የሚባል ነው። ይሄ ዎክ ማድረግ ማታ ማታ ይሄ ዋናው ከተማ መሀል እና ሰው ከየቤቱ እየወጥቶ ያው መሀል ከተማ በእግሩ ይሄዳል ማለት ሚኒስትሮቹንም ታያቸዋለች ሆነ እንደውም አብዛኛው አለም ጠፍቷል፣ ቀርቷል። ግን ምራ ስቲል ይቀጥላል ማለት ነው። ትልቅ ባህል ደግሞ ያለው ብዙ ሰው በቢስክሌት ነው የሚሄደው ስራም ሲሄድ ቢስክሌት ነው እና አንዳንድ ግን እንግዲህ አንዳንድ ቦታ አስተያይ ቢስክሌቱ በጣም ብዛቱ በጣም እንትን የሚልሽ እና ብዙዎቹ ኤርትራኖች አሁን ለምሳሌ ብዙ ቢስክሌት ቅድም አንደኛ ምናምን እየወጡ ነው እና ይሄ ዝም ብሎ አንድ ሌሊት ወይ በአንድ ቀን የተደረገ ነገር ሳይሆን ባህል ስለቆየ ነው። ስለዚህ የሙዚቃም እንደዛ ነገር ያ ማህበር ቲያትር አስመራ የሚባል ነበር። ሙዚቀኞች አርባ ተሰብስበው ራሳቸው እንጠሩት ነበር። ከምን መነሻ ይመስልሃል? የአስመራ ነዋሪ ባህሪው ለየት እንዲል የሆነው ጣሊያኖች እንዳልኩሽ ኢንፍሉወንስ ነበረው። ትራዲሽኑ የራሱ ኢንፍሉወንስ ነበረው። ግሪኮች ነበሩ፣ ህንዶች ነበሩ፣ በፊት ነው በልሽ፣ ከየመን የመጡ ነበሩ፣ አረቦች ነበሩ፣ እስራኤሎች ነበሩ። አሁን ሞደርን ሳተላይት ከመምጣቱ በፊት የድሎ ትልልቅ ሳተላይት የነበረው ሴንተር ከትልቁ የአሜሪካ ቤዝ የነበረው ከዓለም ውስጥ አንዱ አስመራ ውስጥ ነበረ። ቃኘው ስቴሽን አስመራ ከተማ ውስጥ ማለት ነው። እና አሜሪካኖቹ እዛ ሲመጡ በብዙ ሺህ ነው የምንልሻ፣ አንድ ሰው ሁለት ሰው አይደለም፣ እንደ በሺህ የሚቆጠሩ ማለት ነው አሜሪካን የራሳቸው ቲቪ ስቴሽን ነበራቸው። ቃኝ ውስጥ አላለም የራሱ ለራሱ መዝናኛ የሚሆነውን በሙሉ ተብሎ ለአሜሪካኖቹ ከክለቡ ጎልፍ፣ መጫወቻ፣ ቤዝቦል ይጫወቱ ነበር አሜሪካኖቹ። የራሳቸው ስቴሽን ስለነበራቸው ለከተማው ጉድ ሞርኒንግ አስመራ ብለው ሬዲዮ ስቴሽን ለራሳቸው ስለነበረ ህዝቡ ምንድነው ነው የሚሰማው የነበረው እዚህ አሜሪካን ሀገር ያለው ሌተስት ሙዚቃ የሳም ኩክ ምናምን የተባለው ሮክን ሮል ብሉዝ ኤልቪስ ፕሬስ የተባለው በሙሉ ሙዚቃ ለነሱ ተብሎ ስለሚጫወቱ ከተማውም ይሰማል። ነበር ማለት ነው። ይህን አይነት ጊታር አጨዋወት ሲያዩ፣ ይህን ሀገር አይነት የተፈ- ሳክሶን አጨዋወት ምናምን ሲያዩ የአሜሪካን የሙዚቃ አይነት ስታይል አጨዋወት ለመስማት እድል ስላጋጠማቸው ነው ማለት ነው። አስምራ ኩሕልቲ ከም መርዓት ዓደ አስምራ እንግዲህ የዛሬው ፕሮግራማችን ያው አጠረ። አስመራን በደንብ ብናወራበት ደቂቃ በነገርሽ ላይ ከመሰነባበታችን በፊት ሁለት አስተያየቶች አሉ። እኛን ሁለት አስተያየቶች እናቅርብ። የ ኢቲሲ፣ ማን ይባላል? የኤርትራ መንግስት እኮ ለሀገሩና ለወገኑ የቆመ ልማታዊ መንግስት ነው። በጣም ደስ ይላል። ለአስመራ መንግስት ክብር ይገባው ብሏል። በትዊተር ደግሞ አስመራ በጣም ቆንጆ ቤላ ብሏል። ነገር ግን አሁን መንገዶቹ ተሰባብረው ከጥቅም ውጪ ሆነዋል። አሁን ያላት ይዞታ በደርግ ከነበረው የከፋ ሆኗል። ይህንን ያለም በትዊተር የማነ ካህሳይ አት ካህሳይ ነው። ትዊተር ላይ ነው ሀሳቡን የሰጠው። እንግዲህ እናንተም ያላችሁበት አስተያየቶቻችሁን አት ቪኦኤ ማህሪክ ላይ ላኩልን። ጊዜያችን እዚህ ላይ ተጠናቋል። ጫፍ ላይ መውረጃችን ነው እንግዲህ መስታወት እንግዲህ አስተያየቶቻችሁ ይቀጥሉ። በነገው ፕሮግራማችን በሰላም በጤና ያገናኘን። ስናስተናግዳቸው ያመሸ ነው እኔ መስታወት አረጋው ነው ኖክ ሰማ እግዜር ነን ጽዮን ግርማ ዝግጅታችንን መርታልናለች። መልካም ምሽት